the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 25 2013 ዓ ም ዝግጅታችን ጀመረ። አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም። አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ሁሉ ነገር ወጪ ነው የምንሰራው። ግን ኦሎምፒክስ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ። ታምሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ነው የምሽቱ እንግዳችን ነው። እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። ባህልና ቱሪዝም ሚኒስቴር ሀምሌ አስራ ሁለት ሁለት ሺ አስራ ሶስት አመተ ምህረት ባዘጋጀው የምስጋናና ሽልማት ስነ ስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከል አንዱ የሆነው አርቲስት ፍቃዱ ከበደ ነው ያደመጣችሁት ሙሉን ቆየት ብሎ ትሰሙታላችሁ። በተባበሩት የአሜሪካ ግዛቶችና የፌዴራል መንግስቱ መካከል ያለውን የአስተዳደር ግንኙነት የሚቃኝ ዝግጅትን ጨምሮ ሌሎች ቅንብሮችን በምሽቱ ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና አስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ደቡባዊ አፍጋንስታን ላይ የታሊባን ታጣቂዎች ያስወነጭፏቸው የሮኬት ጥቃቶች በካንዳሃር አውሮፕላን ማረፊያ ከአውሮፕላን ማኮከቢያው ላይ ባደረሱ ጉዳት ሳቢያ ከዚያ የሚነሱ በረራዎች ሙሉ በሙሉ እንዲቋረጡ ማድረጉን ባለሥልጣናት በዛሬ ዕለት አስታወቁ። ጥቃቱ የተፈጸመው በአፍጋኒስታን የጸጥታ ኃይሎችና ና በታሊባን መካከል በካንዳሃርና በሄልማን ግዛት ዋና ከተማ ላሽካርጋ እየተካሄደ ያለው ከባድ ውጊያ ተፋፍሞ በቀጠለበት በአሁኑ ወቅት ነው። የአፍጋን ባለስልጣናት አክለው እንደገለጡት የአውሮፕላን ማረፊያውን በመቱት በርካታ የሮኬት ጥቃቶች ሳቢያ ከአገሪቱ ሁለተኛዋ ትልቅ ከተማ የሚነሱት በረራዎች ሙሉ በሙሉ የአውሮፕላን ማረፊያው እስኪጠገን ድረስ አይጀምሩም። በተያያዘ ዜና የሄልማን ግዛት አብዛኛው ክፍል በአሁኑ ወቅት በታሊባን ሸማቂዎች ቁጥጥር ስር ይገኛል። የሸማቂው ተዋጊዎች ሰሞኑን በካንዳሃር ላሽካር ጋርእና በምዕራባዊቱ የሄራት ግዛት ዋና ከተማ በሆነችውና በተመሳሳይም ስም በምትጠራው የሄራት ከተማ ከፍተኛ የጥቃት ዘመቻ መክፈታቸው ተዘግበዋል። የታሊባን ተዋጊዎች ትላንት ቅዳሜ ላሽካር ጋህንና ሄራትን ለመቆጣጠር ተቃርቦ የነበረ ቢመስልም የአፍጋን ሰራዊት ተጨማሪ አጋዥ ኃይል በመድረሱ የሸማቂው ታጣቂዎች እንዲያፈገፍጉ ማስገደዱን ባለስልጣናቱ ተናግረዋል። በሌላ ዜና ከትላንት በስቲያ አርብ ሄራት በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት መግቢያ በር ላይ የተነጣጠረ የሮኬት ጥቃት አንድ የአገሬው ተወላጅ የሆነ የጥበቃ ሰራተኛን ገድሎ ሌሎች መኮንኖችን ማቁሰሉ ተዘግቧል። የተባበሩት መንግስታት ድርጅት ጥቃቱን አውግዞ ለደረሰው ጉዳትም ታሊባንን ተጠያቂ አድርጓል። ገዢው የሚያንማር አስተዳደር ምክር ቤት አደራ ጠባቂ መንግስት መሆኑንና መሪው ሚን አንግ ላይንግም የአገሪቱ ጠቅላይ ሚኒስትር ይሆናሉ ሲል ዛሬ አስታወቀ። የወታደራዊ ሁንታ መግለጫ የተሰማው ሚን አንግ ላይንግ መች እንደሆነ ትክክለኛ ቀኑን ይፋ ባላደረጉበት መጪ ጊዜ የመድብለ ፓርቲ ምርጫ ይካሄዳል ሲሉ የገቡትን ቃል ደግሞ ሲናገሩ ከተደመጡ በኋላ ነው። በህዝብ ድምፅ የተመረጠው የሲቪል መንግስት በኃይል ከተጣለ ከስድስት ወራት በኋላ አስር አባላት ያሉት የደቡብ ምስራቅ እስያ አገሮች ማህበር ከሚሰይመው ማንኛውም ልኡክ ጋር ለመተባበር ዝግጁ መሆናቸውን አንድ የአገሪቱ ከፍተኛ የጦር ጀኔራል በቴሌቪዥን በተላለፈ መልዕክት ሲናገሩ ተደምጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በምዕራብ ዩናይት ስቴትስዋ የካሊፎርኒያ ክፍለ ግዛት በሳን ፍራንሲስኮ ከተማ በሚገኙ ሁለት ዋና ዋና ሆስፒታሎች ውስጥ የሚሰሩ ከሁለት መቶ በላይ ሰራተኞች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን ዘኒውዮርክ ታይምስ ጋዜጣ በትላንትና ሁለት ባወጣው ዘገባ አመለከተ። እንደ ጋዜጣውም ዘገባ የጸረ ኮቪድ መከላከያ ክትባት አሟልተው የተከተቡ መሆናቸው የተገለጸው እነኚህ የዘከርበርግ ሳን ፍራንሲስኮ አጠቃላይ ሆስፒታልና ካሊፎርኒያ ዩኒቨርሲቲ የሳን ፍራንሲስኮ የሕክምና ማዕከል ሆስፒታል ሰራተኞች ዴልታ ለተሰኘውና በከፍተኛ ደረጃ ተላላፊ ለሆነው የኮሮና ቫይረስ ዝርያ ነው ተጋልጠው የተገኙት። ሆኖም ሆስፒታል ገብተው መታከም ያስፈልጋቸው ሁለት ሰዎች ብቻ መሆናቸውን የመከላከያ ክትባቱን ባይወስዱ ኖሮ ግን በጽኑ የመታመምና ሆስፒታል ገብቶም በሕክምና መረዳት የሚሹት ሰዎች ቁጥር በጨምረ ነበር ሲሉ የዙከርበርግ ሆስፒታል የሕክምና ክፍል ኃላፊ አስረድተዋል። በሌላ የኮቪድ-19 ዜና በቅርቡ ምርመራ ከተደረገላቸውና ለኮሮና ቫይረስ መጋለጣቸው ከተረጋገጡ ከፍተኛ ቁጥር ካላቸው ሰዎች ውስጥ በዚያ እየተካሄደ ካለው የኦሎምፒክ እንቅስቃሴ ጋር ግንኙነት ያላቸው 18 ብቻ መሆናቸውን የቶኪዮ ኦሎምፒክ ባለስልጣናት ዛሬ እሁድ አስታወቁ። ከነኚህም ለቫይረሱ መጋለጣቸው የተረጋገጠው ለጊዜው ማንነቱ ይፋ ያልተደረገ አንድ አትሌት ብቻ መኖሩን ነው ባለስልጣናቱ ጨምሮ የገለጡት። የኦሎምፒክ ጨዋታዎችን እያስተናገደች ያለችው የቶኪዮ ከተማና አካባቢው አስተዳደር ይፋ እንዳደረገውም አዲስ የኮሮና ቫይረስ ተጋላጮች ቁጥር በአካባቢው በከፍተኛ ደረጃ ጨምሯል። ለመጀመሪያ ጊዜም ቀደም ሲል ከታየው አራት ሺህ ያለፈ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ተመዝግቧል። በመጨረሻም እስካሁን ሁለት ሰዎች ብቻ የሞቱባት ተራራይቱ የቡታን መንግስት በኮቪድ-19 ወረርሽኝ ክፉኛ በተጎዳው የደቡባዊ እስያ ክልል አንዳች ያልተለመደ ሊሰኝ የሚችል ከፍተኛ የስኬት ታሪክ አስመዝግባለች። ሁለት ሺህ አምስት መቶ ሰዎች ብቻ ለቫይረሱ የተጋለጡባት ቡታን በዓለም ፈጣኑ መሆኑ በተነገረለት የክትባት ምህራ ግብሯ በአዋቂዎች እድሜ ከሚገኙ ዜጎቿ ዘጠና በመቶውን የኮቪድ-19 መከላከያ ክትባት መከተብ ችላለች። እንደ ባለሙያዎችም ግምገማ ማህበረሰቡን በወጉ ማስተባበርና ባለስልጣናቶቿ የነደፉት ጥንቃቄ የተሞላበት እቅድ እንዲሁም ዓለም አቀፍ የክትባት እርዳታ ተጨምሮ በውሱን አቅሟ በውስብስብ ችግሮች የተሞላውን የኮሮና ቫይረስ ወረርሽኝ መዛመት ለመግታትና አብዛኛውንም የዓለም ሀገሮች በልዩ ስኬት በልጣ ለመምራት በቅታለች። ቡታን ከቡታን የምንማረው ነገር ቢኖር ከመሪዎች መምጣት ያለበት ርኅራሄ የተሞላ ብቁ አመራር ነው ሲሉ በቡታን የዓለም አቀፉ የህፃናት መርጃ ድርጅት ዩኒሴፍ ተጠሪ ዌል ፓርክስ ለቡታን ስኬት ምክንያት ያሉትም ዘርዝረዋል። ርኅራሄ የተሞላ አመራር ሲልም አሉ። የዩኒሴፉ ተጠሪ ለሌሎች የሚያድር ጥልቅ እሳቤና ርኅራሄ፣ ሌሎች ያሉበትን ተጨባጭ ሁኔታ በቅጡ ለመረዳት መቻል፣ በዚህ አስከፊ ወረርሽኝ ውስጥ ድጋፍ ለሚሹ ወገኖችም ደራሽ ለመሆን መጣርና ያለመታከት መስራት ነው ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ጥቅምት 25 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን ና በአህዱ ራዲዮ 943 ላይ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። አሁን ወደ መጀመሪያው ዝግጅት እናልፋለን። በፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያን ያስጠራ አትሌት ታምሩ ከፍ ያለው አካል ጉዳተኞች በሚሳተፉበት ፓራሊምፒክ የስፖርት አውድማ ሀገሩን ኢትዮጵያ ያስጠራ አትሌት ነው። አትሌቱ የዛሬ አምስት ዓመት ገደማ በተደረገው የሪዮ ፓራሊምፒክ ላይ በ1500 ሜትር ካስገኘው የብር ሜዳሊያ በተጨማሪ በወቅቱ የኢትዮጵያ መንግስትን ለመቃወም ወጣቶች ይጠቀሙበት የነበረውን የተቃውሞ ምልክት በውድድሩ መጨረሻ ላይ አሳይቷል። ከዚህ ክስተት በኋላ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ በመመለስ በድጋሚ ሀገሩን በፓራሊምፒክ የፉክክር መድረክ ለመወከል ዝግጅቱን ጀምሯል። በዚህና በተያያዥ ጉዳዮች ላይ ሀሳቡን ያጋራን ታምሩ አስቀድሞ ወደ ሩጫ ስፖርት እንዴት እንደገባ ያጫውተናል። ታምሩን ያነጋገረው ሀብታሙ ስዩም ነው። እኔ በሩጫ በኢትዮጵያ ሁለት ሺህ ሶስት ምናምን ነው ወደ ሩጫ የገባሁት መጀመሪያ ስፖርት ስለምወደ ኳስ ምናምን ይጫወታሉ ነበር፣ የትምህርት ቤት ከዛ፣ እንደ ዲንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት እዚህ እንደ ዲንገት ውድድር ሲያደርጉ አይቼ ዝም ብዬ ገባውና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ። የት ወረዳ ነው የት አካባቢ ነው ተወልደህ ያደግከው ተበረኩት ኦሮሚያ ገብረ ጉራቻ ከተማ የምትፈለቅ ወረዳ ነው እንደሰማሁት ከሆነ በአንደኛው አይንህ ላይ ጉዳት ደርሶብሃል መቼ ነው ይሄ ጉዳት የደረሰብህ በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ እኔ በአንድ አይን አላይም በአንድ አይን ብዙም አላይም አሁን ለምሳሌ ወደ ማታ ምናምን ና እንደዚህ ትሬኒንግ ሰራራሱ ጫካ ና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው ማታ ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝም ብዬ ትሬኒንግ ፕሮጀክት ገባው። ሲገባ ውድድርም ከነሱ ጋር የሚያደርገው የወረዳም፣ እንደ ክልልም፣ እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያሁን ኦሮሚያ ሻምፒዮና በዚሁ የሀገር እና የወረዳ ምናምን አሸንፋለሁ በፊልድ ማለት ነው። እና ለዛ ሁለት ሺህ አራት በኢትዮጵያ አቆጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው። በስፖርት ማለት ነው። ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለክለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው ወይስ የተለየ የልምምድ መንገድ አለ ወይ? ትሬኒንግ ላይ ያስቸግረኛል። ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበያ ያሉበት ቦታ እና ጉድጓድ ምናምን ያሉበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይነት ሙሉ በሙሉ ቶታል ነ በአንዱም ብዙም አይደለም ጭላንጭል ማለት ነው። በቃ ጭላንጭል ነው። ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለኩ የትም ቦታ ሩክ ምናምን ትሬኒንግ እዚ አይደለም። ይሁን ግን በዚህኛው እዚህ ቦታው መርጬ እንደዚህ አሁን ሚዳማ የሆኑ መሬት ሳር ያለበት ቦታ እንደዚህ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ። ማለት ብዙም አይደለም ማለት ነው እና ያስቸግረኛል። እሱ አሁን ጉዳት አልባ ከወሰኑ ወይም ደግሞ በአይን የሚ ከወሰኑ ከወሰን እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም አሰልጣኝ ከኛ ጋር ምናምን የለም እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪ ነው የምንሰራ። ግን ኦሎምፒክስ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደ ድንገት ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይ ቱረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም። አሁን ሌሎች ሌሎች ሀገር በጣም ይሰራሉ ትኩረት አቴንሽን አድርጎ አሪፍ ባጀት መድቦ አካል ጉዳተኛ ላይ። እኛ ግን ካስሊክ የሚባል ነገር የለም ማለት ነው። አጠቃላይ በራሳችን ጥረት ነው ኦሎምፒክን የሚደርሰው ዓለም ሻምፒዮና ምናምን የምንገባ አፍሪካ ሻምፒዮን ምናምን የምንገባ በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረት አይደለም እንደዚህ ኦሎምፒክ የሚሳተፉ ማለት ነው። በጣም የሚከብድ ስፖርት ነው ማለት ነው። መቼ ነው ጉዳቱ የደረሰብህ? ጉዳት የደረሰብኝ እኔ እኔ እንግዲህ ጣናኝ ከአስርና አስራ አንድ አመት በኋላ ነው አይኔ ማየት ቆመ። ማለት ማለት በኢማም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብይታ ነገር እንደዛ ነው። እኔ እጣም ስለሆንኩ እንደዚህ ነው ራሴ የሚያወቅኩት ማለት፣ በአንድ አይን ነው ጥረትን አወቅኩት ማለት እንግዲህ ታምሩ፣ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁንሃል፣ አሸናፊ ሁንሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመ እስቲ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለግክ በወቅቱ እሱ ለእኔ በጣም ፈተና ነበር። ውድድሩ ራሱ ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬስ ምናምን ነበር፣ ላይ አትሄድም የሚባል ትእዛዝ ነበር እና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አይደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ አትሌቶች ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ የያሁኑ የቶኪዮ ውድድር ላይ ብናይኑ የእነሱ ሆቴል ከገቡ ራሱ አሁን ስምንት ዘጠኝ ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን ሁለት ወር ነው ኮንዲሽን፣ ሆቴል ገብቴል ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት ጊዜ ላይ በጣም ከባድ ነው ማለት ጉዳት አልባና ለአካል ጉዳተኛ የሚሰጡት አፕሬሽን በጣም የተለያየ ነው ማለት እዛ ጊዜም እንደዛ ነበር። አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር። የዛን ጊዜ እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ ሀይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አውቃለሁ ነበረ። ለምን እኔ ጋር ሮጦ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምትቻሉ እና ውድድሩ በጣም ቀልኝ ነበረ እ እኔ ውድድር አምሳ ፐርሰንት ራሱ ለውድድር ያፕቴሽን አልሰጠውም። ለምን እንደሆነ ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና ሰዎች ይሞታሉ ነበረ። እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ እና ተቃወሞ መቃወም አለብኝ የሚል ውስጤ ስላለው ለሩጫ እራሱ ብዙ አምሳ ፐርሰንት ራሱ አልሰጠውም እና ተቃወምኩ ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያ የትንሽ የሆነ ነገር ይፈጠራል የሆነ ነገር ለውጥ ይመጣል የምል ግን ይችላለኝ ነው ተቃውሞ አደረኩት ማለት ነው። ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ? አዎ እንግዲህ የሰው ሀገር በጣም ይከብዳል። ው እሱም ይሄ ማንም ሰው የሚያውቅ ነው። እዛ እኛ እዛን ጊዜ እዛ ስቃ ማንም ሰው የለኝም። እዛ አንድ ሰው ማያህግ ሰው አልነበረኝም ብዙ ነገሮች ከበደኝ። ለጊዜ ቋንቋ ያለ ምን ያለ እኔ ብዙ ከእጄ የራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ። ታውቃለህ፣ ማለት ስታፍ ከእኛ ጋር የሚሄዱ ስታፍ አሉ። እነሱ እጅ ነበረ። እሱ ራሱ አሰጥኑም እኔ እንደ ድንገት ሆን የዶላር ኪሴ ውጭ ከዚ የዘረዘርኩታለች በሱ ነው። እንደ ድንገት ከቪሌጅ ወጥቼ ሆቴል ገባው። ከሁቴል በኋላ ያ በቃ ብዙ ነገሮች ችግሮች አሉ፣ መንገላታት አለ፣ እንደዚሁ ቋንቋ አለ፣ ብዙ ነገሮች አሉ፣ እንግዲህ ችግር አለ። ይህ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋሉ እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲ ነው ትንሽ እንደው ሰዎች ማገዝ ጀመሩኝና እንደዚህ በብር በሀሳብ ምናምን አገዙኝና የሆነ ትንሽ ከዛ ወዲ ነው እንጂ፣ የመጀመሪያ ጊዜ በጣም ከብዶኝ ነበር። በተለይ ወደ ሁለት ወር ሶስት ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ ሌላ አገዛ አርጉኝና ትንሽ የተሻለ ኑሮ መኖር ጀመርኩና እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራ ኦሎምፒክ ኮሚቴ አካዳሚ ነበረ። ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደሚንጋት እዛ ጠይቄ እዛ ገባሁ። ለሁለት ዓመት ምናምን እዛ ትሬኒንግ ሰራው ከነሱ ጋር። በጣም ከባድ ችግር ነው አሳለፉት እዛ ማለት፣ ተረፈው በቃ እንደ አንድ ኢትዮጵያዊ ተረስቼ ነው ገና ወደ ኢትዮጵያ መመለሱ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን ጊዜ። ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራ ኦሎምፒክ ውድድር ላይስ እናይሃለን ወይ? ከዛም እዚህ ለመመጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው መጣው ማለት። ሰው አላገኘም እንደዚህ ፕሮሰስ የሚያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም። በጣም ከብዶኝ እንደው ለመውጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም ማለት። ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው። ምንም አይገናኝም። በሁሉም ላይ፣ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አቴሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለውጭ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ የመግባት ስለፈለግኩት አልተሳካኝም። ሱራቱ ወደ ሀገር ለመመጣት አንድ አመት ነው የጠበኩት፣ ፕሮሰሱ ማለት ነው። አንድ አመት ሙሉ ፕሮሰሱ አድርጌ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ፣ በቃ ተስፋ ቆይቼ ነው ወደ ሀገር የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎሌ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ፣ ደራርቱ ሁሉም ነገር አመቻቸት እንደዚህ በኢምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችት እና አንዳንድ ኤምባሲ ውጭ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል ኤምባ የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹ እና ዋዳ ጋር የተመለስኩ ማለት ነው። ስመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ ስድስት ወር ሰባት ወር ትንሽ አየሩ ስ ተቃቢ አየረኝ ከበደኝ። ትሬኒንግ መጣው እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው እንግዲህ ቶክዮ ሁለት አንድ ወር ምናምን ራሱ አይቀርም። ለቶክዮ ኦሎምፒክ ደረስኩ። አሁን ለቶክዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው እንግዲህ። ታምሩ፣ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥ ምህም እንመኝልሃለን። ከመለያየታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ አለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው? አሁን እንደ ስፖርት ተወሰን አሁን ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻለ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢወስድ ብራዚል ሁለት ዓመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራሁት እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳሉ። የኢኮኖሚ ችግር ቢኖር እንደዚህ በስፋትነት ልዩነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ አትሌቲክስ አለ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራ ኦሎምፒክ የሚሰጥ ትኩረትና ለእነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምድ ቱታ፣ የልምምድ ጫማ ራሱ ለእነሱ ስሰጥ ለእኛ አይሰጥም። በልም ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው በኦሎምፒክ ኮሚቴ ጠይቀን እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራ ኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። አራት ተመት ጠብቀን ኦሎምፒክ እንሳተፋለን እንጂ እንደ ሌላ አትሌቲክስ መናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድ የተለያየ ውድድር አለ። አሁን ፓራ ኦሎምፒክ እንደ አለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሪዮ ላይ ሜዳሊያ ብር ሜዳሊያ ያመጣሁት በኔ ሽታት ነው እንጂ ወርቅ ነበር ነው እኔ ፕሮቴስት ሲያደርግ ነው ልጁ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደ ሌላ ስፖርት ደግሞ ፓራ ኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራ ኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም፣ ሪከርድም ያጣው እና ብዙ ነገሮች ያጣው እሱን ለመመለስ ነው እና በጣም ልዩነት አለ። ሰፊ ልዩነት አለ። ሪስፔክቱ እንኳን የለም ኢትዮጵያ ውስጥ አሁን አካል ጉዳተኛ ላይ እንደፈለግ ነው። ከሌላው ሁሉ ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ፣ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት ግን ስራ ላይ የለም ዜሮ። እና የኛ በጣም እየተጎዳን ነው። ምንም አናገኝም። አራት አመት ጠብቀን ብቻ ውድድር ነ አራት አመት ማለት እኮ ብዙ ነገር የሚሰራ አመት ነው። ልዩነት አለ። እሱ ላይ ቢሰራ ግን ኢትዮጵያ እንደሌላ እንደማንኛውም ሀገር በፓራኦሎምፒክ በጣም ሀይ ትሆናለች። መጥብ ይመጣል። ብዙ ነገሮች ይመጣ ይችላሉ ማለት ነው። እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በአንድ ሺህ አምስት መቶ ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ። እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁ ፈልጋችሁ፣ በጣም በጣም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የአሜሪካ ተፈጥሮና አስተዳደሯ በተባበሩት የአሜሪካ ግዛቶችና በፌዴራል መንግስቱ መካከል ያለውን የአስተዳደር ግንኙነት የሚቃኝ ዝግጅት ነው ሰለሞን አባትን ያሰናዳው። የተባበሩት የአሜሪካ ግዛቶች ወይም ክልሎች ወይም ስቴቶች ዩናይትድ ስቴትስ ኦፍ አሜሪካ ፌዴራል ፕሬዚደንታዊ ሕገ መንግሥታዊ ሪፐብሊክ ነው። በኢትዮጵያ የዘመን አቆጣጠር በዕለተ ሐሙስ ሰኔ 27 1768 ዓ ም የታወጀ የ245 ዓመት ጎልማሳ ሪፐብሊክ የዘንድሮውን የልደት በዓሉን ያከበረው እሁድ ሰኔ 27 2013 ዓ.ም ምህረት ነው። ወደ ሪፐብሊኩ መስተጋብሮች ስንዘልቅ ነገር ለማያያዝ ከአሜሪካ ውጭ ላለ አድማጭም ለመረዳት ቀለል ይል ዘንድ እስኪ ከአጠቃላይ አጽመቁ መናው መረጃና ትንታኔ እንነሳ። በዚህ ዝግጅት ውስጥ ተለይቶ እስካልተነገረ ጊዜ የሚጠቀሰው በአውሮፓ የዘመናት አቆጣጠር ነው። ዩናይትድ ስቴትስን ታላቋ ብሪታንያ ቅኝ እየተላቀቁ መሠረቷን ያኖሩና ያጸኑ 13 ግዛቶች ናቸው። እነዚህ ግዛቶች ወይም ስቴቶች በኢትዮጵያ አቻ አጠራር ክልላዊ መንግስታት የህብረቱን ማቋቋሚያ የነጻነት አዋጅ ተቀላቅለዋል። ዴላዌር ቀዳሜዋ ሆና በኢትዮጵያ የዘመን አቆጣጠር ቅዳሜ ሰኔ 14 1780 ዓ.ም ወይም በአውሮፓ ጁን 21788 ዓ ም ጸድቆ ዛሬም እጅግ ብርቱና ጽኑዕ የሆነውን ሕገ መንግሥት ዲሴምበር 7787 ዓ ም ተቀበለች። ከዚያም በጥቂት ቀናትና ወራት ውስጥ ፔንሲልቬንያ፣ ኒው ጀርሲ፣ ጆርጂያ፣ ከኔክቲከት፣ ማሳቹሴትስ፣ ሜሪላንድ፣ ሳውት ወይም ደቡብ ካሮላይና፣ ኒው ሃምፕሻየር፣ ቨርጂኒያ፣ ኒውዮርክ ኖርት ወይም ሰሜን ካሮላይና፣ ሮድ አይላንድ እንዳስተላለፋቸው የህገ መንግስቱን ረቂቅ በየጉባኤያቸው እያጸደቁና መቀበላቸውን እያረጋገጡ ባለ አስራ ሶስት አባል ክልላዊ መንግስታት ኅብረታቸውን አጸኑ። ዛሬ ዩናይትድ ስቴትስ ባለ ሐምሳ ክልላዊ መንግስታት ፌዴራል ሪፐብሊክ ነች። ፌዴሬሽኑ ሕገ መንግስታዊ መሠረት መያዙ ከተረጋገጠ በኋላ ከማርች 1791 ዓ ም እስከ ኦገስት 1959 ዓ ም እስከ ዛሬ 62 ዓመት በዘለቀ አንድ አሜሪካዊ ሀገር የማዋቀር ሂደት ቀሪዎቹ ሰላሳ ሰባት ስቴቶች ተቀላቅለዋል። ቬርሞንት፣ ኬንተኪ፣ ቴነሲ፣ ኦሃዮ፣ ሉዊዚያና፣ ኢንዲያና፣ ሚሲሲፒ፣ ኢሊኖይ፣ አላባማ፣ ሜን፣ ሚዙሪ፣ አርካንሳ፣ ሚሽጋን፣ ፍሎሪዳ፣ ቴክሳስ አዮዋ፣ ዊስኮንሰን፣ ካሊፎርኒያ፣ ሚኒሶታ፣ ኦሬገን፣ ካንሳስ፣ ዌስት ወይም ምዕራብ ቨርጂኒያ፣ ኔቫዳ፣ ኔብራስካ፣ ኮሎራዶ፣ ኖርስ ወይም ሰሜን ዳኮታ፣ ሳውስ ወይም ደቡብ ዳኮታ፣ ሞንታና፣ ዋሽንግተን መናገሻ የቱ አደለችም፣ አይዳሆ፣ ዋዮሚንግ፣ ዩታ፣ ኦክላሆማ፣ ኒው ሜክሲኮ፣ አሪዞና፣ አላስካ፣ ሃዋይ ናቸው። ዛሬ በዩናይትድ ስቴትስ ባንዲራ ላይ በግራ የላይ ጠርዝ በሰማያዊ መደብ በሰፈሩ ሀምሳ ከዋክብት የሚመሰሉ የዩናይትድ ስቴትስ ሀምሳ ክልላዊ መንግስታት ወይም ስቴቶች መሥራቾቹ ዐሥራ ሦስት መንግስታት በባንዲራው መደብ ላይ በዐሥራ ሦስት ቀይና ነጭ አግድም መስመሮች ተመስለዋል። በዓለም በግዝፈቱ ሦስተኛ ወይም አራተኛ እንደሆነ የሚነገርለት የዩናይትድ ስቴትስ ግዛት በ9.8 ሚሊዮን ካሬ ኪሎሜትር ላይ ከምስራቅ አትላንቲክ ውቅያኖስ እስከ ምዕራብ ፓሲፊክ ውቅያኖስ የተንሰራፋና በሰሜን ከካናዳ በደቡብ ከሜክሲኮ እንዲሁም በአላስካ በኩል ከሩሲያና ካሪቢያን አካባቢ ከኪዩባና ከባሃማስ ጋር የሚዋሰን ሀገር ነው። ይህ ሪፐብሊክ ከሃምሳዎቹ አቻ ስቴቶች በተጨማሪ የፌዴራሉን መንግሥት መናገሻ ዋሽንግተን ዲስትሪክት ኦፍ ኮሎምቢያን ወይም በአጽሕሮት ዲሲ የክልላዊ መንግሥትነት ቁመና የሌላቸውን አምስት አስተዳደራዊ ግዛቶች ወይም ቴሪቶሪስ ይባላሉ፤ አሜሪካን ሳሙዋ በደቡብ ፓሲፊክ፣ ጎዋም በሰሜን ፓሲፊክ፣ ሰሜን ማሪያና ደሴቶች በሰሜን ፓሲፊክ፣ ፖርቶ ሪኮ በካሪቢያን ሰሜን አትላንቲክ እንዲሁም ዩኤስ ቨርጅን አይላንድስ ወይም ደሴቶችን በካሪቢያን ሰሜን አትላንቲክ ያቀፈ ግዙፍ አገር ነው። የዩናይትድ ስቴትስ ፌዴራል መንግስት በተጨማሪም እውቅና ያላቸው አምስት መቶ ሰባ አራት ነባሮቹ ነዋሪዎች ወይም ኢንዲያን አሜሪካን ጎሳዎች የሰፈሩባቸው ሶስት መቶ ሀያ ስድስት የኢንዲያን ጥብቅ ግዛቶችን ለእነርሱ ሲባል በፌዴራል ደረጃ በሚንቀሳቀሰው የኢንዲያን ጉዳዮች ቢሮ አማካይነት ይቃኛል። ጥብቅ ግዛቶቹ ተጠሪነታቸው ለያሉባቸው ስቴቶች ሳይሆን በዚያ ኢንዲያን አፌርስ ቢሮ አማካኝነት በቀጥታ ለፌዴራሉ መንግስት ነው። በዚህ ሁኔታ የተደራጀው የዩናይትድ ስቴትስ መንግሥት የሚያስተዳድረው በብዛቱ በዓለም ሦስተኛ የሆነው ሦስት መቶ ሰላሳ አንድ ሚሊዮን ሕዝብ የዓለም ህዝቦች ቋንቋዎችና ባህሎች እንኩሮ ነው። በአሜሪካ ከአንዱ ስር የማይመዘዝበት የዓለም ጥግ የለም። ከህዝቧ ከሰባ ስድስት ከመቶ በላይ ፈረንጅ ነው። 13 ተኩል ከመቶ ጥቁር ነው። ወደ ስድስት ከመቶ የሚሆነው የእስያ ዝርያ ወደ ሦስት ከመቶ የሚጠጋው የተቀላቀለ አንድ ነጥብ ሦስት ከመቶ ነባር አሜሪካውያን ናቸው። ከአጠቃላዩ ህዝብ አስራ ስምንት ነጥብ አምስት ከመቶ የሚሆነው ራሱን ሂስፓኒክ ወይም ላቲኖ ብሎ የሚገልጽ ነው። ዝንቅ አሜሪካ ይህንን ግዙፍና ልዕለ ኃያል ፌዴራል ፕሬዝደንታዊ ሕገ መንግሥታዊ ሪፐብሊክ ዛሬ እየመሩ ያሉት አስፈላጊ ሲሆን እንደ መተካካታቸው ቅደም ተከተል ፕሬዚደንቱ ጆዜፍ ባይደን፣ ምክትል ፕሬዝደንት ካማላ ሃሪስ፣ የመጀመሪያዋ ሴት ምክትል ፕሬዝደንት ናቸው፣ የመጀመሪያዋ ጥቁር ምክትል ፕሬዝደንት ናቸው። የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የመጀመሪያዋ ሴት አፈ ጉባኤ እና የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ናቸው። እንግዲህ እንዲያው በወፍ በረር ዩናይትድ ስቴትስ ወይም በተለምዶ አሜሪካ የምትባለው ሀገር በጥቂቱ ጠጋ ብለው ቢያዩዋት እንዲህ አይነት መዋቅር ያላት መሆኗን ካስተዋልን፣ ለመሆኑ እንደምን ይሆን የምትግባባውና አንድ ሆና የቁምና የጎን ተዋረድና ግንኙነቶቿን ጠብቃ የምትኖረው የምትተነፍሰው የምትንቀሳቀሰው ብሎ መጠየቅ የተፈጥሮ ነው። አሁን ቀደም ሲል በሌላ ርዕሰ ጉዳይ ጋብዣቸው ወደ ነበረ ወደ ፕሮፌሰር አድኖ አዲስ ልመለስ ግዶ ነብኝ። እርሳቸው የዚህ የአሜሪካ ተፈጥሮ አስተዳደሯና የውስጥም የውጭ መርሆቿ ሊቅናቸውና የፖለቲካ ሳይንስና የዓለም አቀፍ ጉዳዮች ባለሙያው ዶክተር አድኖ በኒው ኦርሊያንሱ ቱሌን ዩኒቨርሲቲ ያስተምራሉ። እንዲህ አሉኝ። አየህ፣ ከህገ መንግስቱ እነሳ። እንግዲህ ከሌሎች የአውሮፓያን አገሮች ከሌሎችም ሀገሮች ሲወዳደር የአሜሪካ አሜሪካ ሀገር እንግዲህ ብዙ ዘመን አልኖረም። ሁለት መቶ ዓመት ትንሽ ሁለት ቂላ ቀላል አይደለም። ግን ሲወዳደር እንግዲህ ብዙ ዘመን የኖሩ አገሮች አሉ። ህገ መንግስቱ የአሜሪካ ግን በፌዴራሊዝም አወቃቀር ሲወዳደርና ሲመዘን የበሰለ ነው፣ ቆይቷ አንጋፋ ማለት ይቻላል። አዎ አንጋፋ ነው፣ ቆይቷ እንግዲህ መጀመሪያ ፌዴራል አወቃቀሩን እንደዚህ አጠማምሮና አያይዞ ያቀረበ ህገ መንግስት የአሜሪካ ነው። ፌዴራሊዝም ከዚያ በፊት አልነበርም ማለት አይደለም፣ ነበር። ግን እንደዚህ አጣምሮ የህግ ደንጋጊውን፣ የህግ አስከባሪውን፣ የህግ ተርጓሚውን የክፍሎችና የፌዴራል መንግስቱን አወቃቀር በደንብ አገጣጥሞ ያመጣ ህገ መንግስት የአሜሪካ ህገ መንግስት እና በዚያ በኩል እንግዲህ ብዙ ህገ መንግስቶችን አረያ ሆኗል ብዬ እገምታለሁ። እንዲያውም እንደዚያ ነው የመጀመሪያው ነው የአሜሪካ ህገ መንግስት። ዊ ዘ ፒፕል እኛ የአሜሪካ ህዝብ ብሎ የጀመረ እሱ ነው። ዊ ዘ ፒፕል አሁን እያንዳንዱ ህገ መንግስት እንደዚያ ነው የሚጀምር ዊ ዘ ፒፕል እኛ የገሌ ህዝብ ብሎ ነው የሚጀምርና እና ህገ መንግስቶችን ተመልክተው አሪያ ወስደዋል ላሉ ሀገሮች ህገ መንግሥቶች፣ በዚህ መነሻ ሀሳብና በግዛቲቱ ውስጥ ያሉ ዜጎችንና ማህበረሰቦችን በማቀራረብና በማስተሳሰር መሰረት ላይ የቆመው የዩናይትድ ስቴትስ መንግስት ስሙ እንደሚናገረው ሀምሳዎቹ ነጻ ስቴቶች ወይም ግዛቶች የፈጠሩት ኅብረት ነው። ተደራራቢ እርከኖች፣ የሥልጣን ክፍፍል የሚሠራው የዩናይትድ ስቴትስ መንግሥት በፌዴራል ወይም በብሔራዊ ደረጃና በስቴቶች ወይም በክልሎች የተከፋፈሉ አንዳንዴም የጋራ ጥቅሞችን የሚጋሩባቸው ሥልጣኖችና አካባቢዎች ተደንግገውላቸዋል። ይህ የፌዴራል መንግሥቱና የግዛቶቹ ግንኙነት ወጥነት፣ መናበብና ብሔራዊ ግዴታን ከክልላዊ ኃላፊነት ጋር አጣጥሞና አቻችሎ እንደ አንድ ሀገር ለመንቀሳቀስ በእያንዳንዱ አሜሪካዊ ዜጋ ውስጥ እንዲሰርጽ ተደርጎ የተሠራና የሰረጸም ሕገ መንግሥታዊ ማንነት አለ። ፕሮፌሰር አድኖ ማብራሪያ አላቸው። በቅድሚያ ወደዛ ለመዝለቅ አንድ ባዕዳንን መፍጠር ራስን እንደ ማጥፊያ ውል ብለው እርስዎ የጻፉት ጽሁፍ አለ። ይሄ ጽሁፍ ዌብ ላይ ይገኛል ኢንተርኔት ላይ ይገኛል። ዘ ሜኪንግ ኦፍ ስትሬንጀርስ ኢትዮጵያን ኮንስቲቲዩሽን አዝ ሱሳይድ ፓክት የሚል ነው። በእርግጥ አሁን ስለ ኢትዮጵያ ህገ መንግስት ወይም በአጠቃላይ ስለ ዩናይትድ ስቴትስ ህገ መንግስት ወይም ስለ ህገ መንግስት ለመነጋገር ባይሆንም ይሄ ርዕሳችን በብዙ መንገድ ምናልባት እዚህ ምዛም ሊጠቀስ ይችላል እና በዚሁ ጽሑፎ ውስጥ ህገ መንግስቶች ዜጎችን መበተኛ ሳይሆኑ ማስተሳሰሪያ እንዲሆኑ ይታሰባል ወይም ናቸው ብለው ያኖሩት አረፍተ ነገር አለ። ኮንስቲቱሽንስ አር ሱፖድ ቱ ባይንድ ሲቲዘንስ ቱጌር ኖት ድራይቭ ደማ ፓርት ይላል። ምን ለማለት ፈልገው ነው ይህንን ሀሳብ የሰነዘሩት ፕሮፌሰር? እሺ ስለጋበዛችሁኝ ለዚህ ቃለ ጠይቅ መልስ እንድሰጥ አመሰግናለሁ። እንደዚያ ማለት ህገ መንግስቶች ሲዋቀሩ ህዝብን ለማገናኘትና ወደፊት አንድ እንሆናለን ብሎ ለመስራት የሚያነሳሳ ነው። ህዝብን መሰብሰቢያ ነው ህገ መንግስት። ይህ ማለት እንግዲህ ምንድን ነው አንድ አለም አለን አንድ ሀገር ነን ብሎ እንጂ ነው እንግዲህ የሚያዋቅረው ህገ መንግስት በአጠቃላይ ማለት ነው። የኢትዮጵያ ህገ መንግስት ግን በተለያየ ጎዳና ከፋፈለው ህዝቡን። እንዲያውም የአገዛዙ ስልጣን የኢትዮጵያ ሳይሆን የብሔሮችና ብሔረሰቦችና የሰዎች ስልጣን ብሎ ይደነግጋል። እና ያንን ማለት የፈለኩት ምንድን ነው? የጠቅላላ የህገ መንግስት አወቃቀር ህዝብ ማጠራረብና ማስተሳሰር ባጣመ ሰት ህገ መንግስት ግን መለያየት ሆነ። ማነህ ከየት መጣህ? ዘሮች ምንድናቸው? ምን ቋንቋ ትናገራለህ ብሎ ተከፋፍሎ አስቀመጣቸው ያ ተከፋፍሎ የተቀመጡበት ሁኔታ ደግሞ መከፋፈላቸውን የሚያጠናክር ሆነ ህገ መንግስቶች በአጠቃላይ መለያየትን ያለዝባሉ በጣም ትልቅ መለያየት ካለ እያለዘቡ እያለሰለሱ ይሄዳሉ አንድ ነው ብሎ እስከሚያምን ድረስ የኢትዮጵያ የህገ መንግስት አወቃቀር ግን ተዛምዶ የኖረውን ጎረቤቱን ልዩነን አንገናኝን የተለያየ ታሪክ ነው ያለን የሚለው እያጸነው እንጂ ሄደ እያለሰለሰው አይደለም ለማለት ነው። የሁሉ ህገ መንግስት እኛ የገሌ ህዝብ ብሎ ነው የሚጀምር። አንድ ህዝብ ነው። እኛ የናይጄሪያ ህዝብ፣ እኛ የህንድ ህዝብ፣ እኛ የአሜሪካ ህዝብ ብሎ ነው የሚደረድር። የኢትዮጵያው ግን እኛ የኢትዮጵያ ህዝቦች፣ እኛ የኢትዮጵያ ብሔረሰቦች፣ እኛ የኢትዮጵያ ብሔሮች ህዝቦች ብሎ አንድ ህዝብ ሳይሆን የተለያየ ህዝብ አድርጎ ነው የሚያቀርበው። እንግዲህ ህገ መንግስቶች ምንድን ነው ለማድረግ የሚፈልጉ የተለያየውን ህዝብ አንድ ህዝብ ማድረግ ነው። ለዚህ ነው እኛ የገሌ ህዝብ ነው የሚጀምሩ ዊ ፒፕል ነው እንጂ ዊ ፒፕልስ አይሉ። የኢትዮጵያ ህገ መንግስት ነው እንደሱ የሚል። ሌላ ህገ መንግስት የለም። ትንሽ ይቀርባል የሚባለው ቦዝኒያ ሄርዜጎቬና እሱም ቢሆን ከኢትዮጵያ ይለያል። ሌሎቹ ይሄ ፕሪያምብል መንደር ያላቸው ህገ መንግስቶች ሲጀምሩ ሁልጊዜ እኛ የገሌ ህዝብ ብሎ ነው እንጂ ህዝቦች አይሉ። አንድ ህዝብ ሆነን ለመሄድ ነው ፍላጎታችን በዚህ ህገ መንግስት እናሳየው ብሎ ለመጀመር ነው። የኢትዮጵያው እንደሱ አይደለም። የተለያዩ ህዝቦች የተለያዩ ብሔሮች የተለያዩ ብሔረሰቦች ብሎ ነው የሚጀምር። ሁሉም ነገር ታዲያ ከጠነከረ የዜግነት ስሜትና ከሀገር ጋር ከመተሳሰር ይነሳል። ወደ ፕሮፌሰር አድኖ ልመለስ። ይቀጥላል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ ሆርን አት ቪኦኤ ኒውስ ዶት ኮም ላይ አስተያየቶቻችሁን ጻፉልን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ ከመሸጋገራችን በፊት በሙዚቃ እረፍት እናድርግ። እየው መኮንን የከታተሉት፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ላለፉት ሀያ ዓመታት በመድረክ ቲያትር፣ በቴሌቪዥን እና ራዲዮ ድራማዎች ዘርፍ ከደመቁ ትጉህ ከያኒያን መካከል አንዱ ነው። የዛሬ ምሽት እንግዳችን ፍቃዱ ከበደ የአጫጭር ወጎች ጸሐፊ፣ በቲያትር ፍቅር ለወደቁ ወጣቶች ደግሞ የሙያ መምህርም ነው። በዘርፉ ለነበረው አበርክቶ ከሰሞኑ የኢፌዴሪ ባህልና ቱሪዝም ሚኒስቴር ሐምሌ 12 2013 ዓ ምት ባዘጋጀው የምስጋናና ሽልማት ስነ ስርዓት ላይ ለክብር ከበቁት የኪነ ጥበብ ሰዎች መካከልም አንዱ ሆኗል። በስራውና ተያያዥ ጉዳዮች ላይ ከሀብታሙ ስዩም ጋር ቀጣይ ቆይታ አድርጓል። የተማረ የተመራመረ አስራ ሁለተኛ ክፍልን ቱ ቆይትቶ አብቶ የበቀ ያለ ረፍት ቲያትሮችን አከታትለው ከሚሰሩ ትጉ ተዋንያን መካከል አንዱ ነው። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያት እሳ አይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃትስ ለማምጣት የምታደርገው ልዩ ዝግጅት አለው ወይ? በደንብ ነው የማብቃቃው። ለምሳሌ ወቅቱ ላይ ሀሙስ ሀሙስ የኮከቡ ሰው የሚል ነብሱን የማርጋሻ አለሙ ገብረአብ የተረጎመው ጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ፣ መስከረም አበራና እኔ ፍቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ። ሀሙስ ሀሙስ ከእንደገና ደግሞ እሁድ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማዮ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፍቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራሄል ተሾመ፣ ዳንኤል ተገኝ ጌታቸው ስለሺ ሰላማዊት በዛብ እነዚህ እነዚህ የሚጫወቱበትን ቲያትር እጫወታለሁ ከኮሮና በፊት ደግሞ ሀገር ፍቅር ከመጋረጃው በስተጀርባ ገራገር የተለያዩ የተለያዩ ቲያትሮችን እጫወት ነበር ይህን ማድርግበት ምክንያት ሀብትዬ ምንድን ነው? በደንብ ነው ጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን ዓመት አምሳአንድ ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን ይሄድ ነው። ሌላ ፊልም፣ የቴሌቪዥን ድራማ፣ የሬዲዮ ድራማ አልነበረም። ቲያትር ነበር ያትርን ወደን ወድጄ ስለምሰራ ለትያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ትያትር ሰርተ ቤት ላይኖር ይችላል፣ መኪና ላይኖር ይችላል፣ የተለያየ ነገር ላይኖር ይችላል፣ ግን ደስታ አለ። ቤተሰብን ልትበድል ትችላል። ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን እንደሆነ እንዲኖሩ ለማድረግ በንባቡ በተለያዩ ነገር የታነጸ ባህላቸውን የሚያውቁ ልጆች ለማድረግ ጥረት ታደርጋለን። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም እሰራለሁ። በነገራችን ላይ ቀልድ አላቅም። በቀጠርከኝ ሰዓት ትመጣለ። ልጆችን ምናምን አይተሃል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔ ወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራሉ። ስለዚህ ልጆቹ እንዲያውቁ ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ድብና አድርገው ካልበለጡኝ እኔ የመጨረሻ ባለው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ እጠቀማለሁ። እንኳን የምር ለምን የላቅ ሳይሆንም በዚህም በዚያም ብሎ ያብላልኝ ያብላልኝ። ስማ ተፊ በዛ ላይ ደግሞ አድናቆት ውስጥ አቤት አድናቆት እንዴት ደስ ይላል። ነሲቡ፣ መስፍን አሰብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል! በሰው ጽሑፍ ያው እንግዲህ ሰው ባለው ነው። እንግዲህ ቲያትር ሀብታም የማይከውንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለዓመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ምስጢር ምንድን ነው? እኔ መንፈስ ነው ነው ምለው አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል። ምንድን ነው ትለኛለች። ለምሳሌ አምስት ወር ሙሉ ምንም ገንዘብ ላታገኝ ትችላል። አይገርምም? አምስት ወር ሙሉ የቤት ኪራይ ላትከፍል፣ አምስት ወር ሙሉ ብዙ ብዙ ነገሮች እሱ አልትሸፍን፣ የቤት ነገር ምናምን ምናምን። ያው መቼም እንደምታውቀው አርባ ዓመት አምሳ ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸው ምናምን እና ትፕል የተውነ ብታየው እላለሁ። መንፈስ ነው መንፈስ በሃይማኖትም ከሄድክ በጣም በጣም ከመንፈሳዊ ሕይወት ጋር ይሄዳል። ምክንያቱም ምን መሰለ፣ መድረክ ላይ ሆነ ሰካራም ሆነ ሰከረ መጠጥ እየጠጣ የሰካርን ቆሻሻነት የሰካርን ቤት አፍራሽነት ታሳያለህ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር የምታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው የሆነ ይሁን ነገር አስተምረው 30 40 ሰው እንደሚመልሱት ቲያትርም የራሱ የሆነ ትልቅ ትልቅ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይኸውልህ፣ የዛሬ ምናምን ዓመት እኮ ከሰፈሬ ከቄራ አራት ኪሎ ድረስ እየሄድኩ ቲያትር ማር ነበር መሄዱ። ነው እንደሚገርም መሳሳል በላ ደግሞ ተመሬ ወደ ቄራ መለሳለሁ። ምናልባት በቀን አንዴ ልትበላ ሁሉ ትችላለህ። ስለዚህ የቲያትር መንፈሱ እጅግ እጅግ ከባድ ነው። አሁን ለምሳሌ ከዚህ እንግዲህ ሀያ ዓመት ሆነኝ ከዚህ ከአስር ዓመት በኋላ ፊልም አለ ምናምን አለ የዩቲዩብ ስራዎች አሉ ምናምን ምናምን አሉ። ብዙ ልጆች ቤተሰብን ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ምናምን ብለው ቲያትሩን እርግፍ አድርገው ትተውታል። ግን እኔ አልተውኩትም። ስለዚህ يمنفس قرنيت أورد مسوي لال بكاكو إلال إن دوبك عنتك ويتفتركو لتياتر نو إلال سوو سوو سلالة سعون أنيم أنيم لتياتر لتياتر يتفتركو سلمي مسلين إيهو ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ፣ እውነት ለመናገር የወል 25 ብር ነበር። በመድረክ ቲያትር ሰርተ 25 ብር። አንተ እኮ በቀን 25 ብር በላይም ታወጣለህ። እንደው ለትራንስፖርት ነው ምን? ከዛ 50 ብር ሆነ፣ ከዛ 70 በአስራ ምናምን ዓመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎም አግኝቻለሁ። በቲያትር ዲግሪ ተምር አለው ልምድህ አለ። ይህ ሁሉ ሆኖ አሁን የሚከፈለኝ እኔ በመድረክ አምስት መቶ ብር ነው። አምስት መቶ ብር ምንም ነው። አሁን ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ ይህ ቲያትር ደስታው ልነግርህ አልችልም። ስድስት ወር ሙሉ ተለማምደህ ስድስት ወር ሙሉ በሆነ በሆነ ነገር ተበሳጭተ ቲያትሩ የተመረ የተመረቀለት ግፍፍ ብሎ ሌላ አዲስ ሰው ትሆናለህ። ስለዚህ መንፈሱ ከባድ ነው። ናፍቆኛል፣ ናፍቆኛልማ አባት። ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ? ይህን ያደረገኝ ምን መሰለህ? ቄራ አምሳ አንድ ቀበሌ አርባ ሁለት ቀበሌ አርባ ሶስት እንደዚህ የተለያዩ አዳራሾች፣ እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች፣ ኮች እንለዋለን ሞሪኖ ነው የምንለው። በቲያትር በኳሱ ሞሪኖ በተለያየ ምክንያት እንደሚወጣ እኛ ደግሞ ቢኒያም ለእኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ እያለን የዛሬ ሀያ ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል አስራ ሁለትን የቲያትር ማር ነበር የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያተን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ እማር ነበረ። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ሊማሩ ሲመጡ፣ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት የምሞክረው። ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያን እንነግድና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ አስር ብር የሚሸጠውን አምሳ ብር እንሽጥ አይደለም ያሉት የምወደውን ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅጄ ተጠንቅቄ ነው ሄጄ የምሰጠው። ምክንያቱም ያለፍኩበትን ነገር አውቃለሁ። ከእንደገና ደግሞ የቲያትሩን ቅድም ጠቅሼልሻለሁ፣ ቲያትሩ የቲያትሩ መንፈስ አቋለሁ፣ እንዴት ከባድ እንደሆነ እንዴት ይበላል። የወገብህን መሃሉን እከክ ብትባል በቃ በጣም ወይ ሰው ካላከከልህ በጣም አስቸጋሪ ነው የቲያትር ህይወት የመድረክ ህይወት በጣም ከባድ ነው። ስለዚህ ስግብ ግብ ብዬ ነው ያለኝን ለመስጠት እግዚር የሰጠኝን ጸጋ በንባብ በትምህርት ያገኘዋትን ከተለያየ ቦታዎች ከጓደኞችም ከትምህርትም ከመጽሐፍም ያገኘትን ነገር ለመስጠት ስግብግብ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። አንዳንዶቹ ምን አንዳንዶቹ አብዛኞቹ ደግሞ በልጠውኛል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ፣ ምክንያቱም እኔ ማስተምረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው የምዳክረው። እና አብዛኞቹ አሪፍ ጸሐፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ ሳለልኝ የኔ ተማሪ ነው። ቴድሮስ ሸዋንግዛው፣ ሰላም ተስፋዬ፣ አናን ታሪክ ቃል ኪዳን ጥበቡ አዎ እነዚህ በጥቂቱ እነዚህ በጣም አሪፍ አሪፍ የሚባሉ ናቸው ስለዚህ በዚህ ምክንያት ነው ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር እገታ እናድርግና ሁለት ወጣት ከያንያን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፍ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሸዋን ጊዜ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቄያቸዋለሁ። በመጀመሪያ እጅግ ስለምወደው እና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለ ፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ ያመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ ከ2000 ዓ ም ጀምሮ ነው፣ በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያ ደግሞ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክመውም፣ በቃ አይሰለችውም። እንደውም በጣም ነው የሚገርመኝ ይሄ ባህሪው። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለእኔም ትልቅ ስኬት ነው ለእሱም እርግጠኛ ነኝ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለእሱም ትልቁ ስኬቱ ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይሄ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ውጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲክ አስታኝክ ምናምን ካየ ምን ይላል መሰለህ? እኔ እኮ መጽሐፍ ገዝቼ የምሸልማሽው ከልጅ ወተት ላይ ቀንሼ ነው ማስቲካ ከምታኝኩበት በርገር ከምትበሉበት ለመጻፍ አትገዙም የሚለን ነገር ሁሌ አይረሳኝም። ፍቄ የሚገርም የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ የመጨረሻ ትልቅ ዲስፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲስፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቄ ነው። ከምንም በላይ መጀመሪያ ዲስፕሊን ያለው ወጣት ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግቶ ይመጣል። ዲስፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ ቲያትሪ ካላት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው። በቃ ከሰራኝም ሰራኝ የምለው ፍቄ ነው እውነት ለመናገር እማትረሱት ላልከኝ በአጋራ ደስ የሚለኝ የፍቄ ክላስ በየ15 ቀኑ የምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጎ አድራጎት ላይ የሚሰራል። ሁሌ እንደዚህ ገንዘብም እያዋጣን ልብስ ጫማ ምናምን ይዘን ሄዳለን። በህይወት የማረሰው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ፣ ልብስ ያለንን ሁሉንም ነገር ይዘን ሄደን የጠየቅናቸው እና በጣም ደስ ብሏቸው ሽማግሌዎቹ፣ አሮቢቶቹ፣ አረጋውያኑ በጣም ደስ ብሏቸው፣ እስኪ እንደዚህ እየመጣችሁ ትንሽ እንኳን አዝናኑን በጣም ነው የምናመሰግነው ምናምን ብለው መርቀውን የሸኙን ጊዜ የእውነት የእውነት መቼም መቼም በህይወት የማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ የማሳልፈው በጣም የማደንቀው በጣም የምወደው ሰው ነው ፍቄ። እና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በትያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበ ሙሉነት የምመሰክረው። ሸዊትና ቴዎድሮስን በአድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ስራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌ ትወናዊ ቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ? ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። የአንድ ካምፕን ግቢ የሚጠብቅ ዋርድያና የአንድ የተዋናይ ታሪክ ነው። አስራ ስምንት አጫጭር ልቦወለድና የወግ ስብስቦች ናቸው። ቀጣይ ደግሞ ሶስት አራት ስራዎች ወደፊት እንደ እግዚአብሔር ፈቃድ ይወጣሉ። እንግዲህ እውነት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም እየተስተካከሉ ነው፣ ይወጣሉ። ይህን ነገር እውነት ያመጣው ይሄ ከቲያትሩም በፊት ነው። ከቲያትሩም በፊት በጣም ልጅም እያለው እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬወት ጥላሁን ይህ ልጅ እንደው ምንድን ነው እንደው በቃ ነው የሆነው ምናምን ትላለች። እች ሴትዮ ያማታል። እንደ እኔ አደገኛ ኳስ ተጫዋች ነው ሆነ። ወደፊት ሀገሬን በኳሱ ማስጠራ በፎርቢች በመቀስ ምት ጎል ማገባ ልጅ ነኝ። ምንድኖች ቲያትር ቲያትር የምትለውላሉ። ጽሁፉ የመጣው ድንገቴ ከአርቱ ወይ ከትወናው ምናምን ሳይሆን እንደውም ከትወናው በፊት ብዙ ብዙ የተሰሩ ነገሮች አሉ። በእርግጥ አሁን አንዳንዶቹን አሁን ከሸልፌ ውስጥ አውጥቼቹን ወረቀቶች ሰዎቹን ሳያቸው ያስቁኛል፣ የተጻፉትም ነገር ግን አንዳንዱ ደግሞ ሀሳባቸው በጣም አሪፍ የሆኑ ነገሩን እንደ አዲስ እየጻፍኳቸው ናቸው። ፍቃዱ በቀጣይ ዘመናት ለሚወዱ እና ለሚያከብሩ የስራዎች ተከታዮች ልታበረክታቸው ስላሰብካቸው ስራዎች ጥቂት እናውራ። ቀጣይ እንግዲህ ሀብትዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልት የሚባል ቲያትር አዘጋጅተዋል። ከዛ ጋር ደግሞ እኔ ለብቻ የሰራውት የዛሬ ሁለት ዓመት አካባቢ የሰራውት ኮሚቴው የሚል ወደ አስራ አንድ ካራክተር ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከእሱ ጋር ዳስ ቲዩብ ዲኤኤስ ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስትዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል፣ እያደረግን ነው። ይህንን በዳስትዩብ ላይ እናስተላልፋለን። በእኔ ጋር ደግሞ ለጠየከኝ ጥያቄ ተከታታይ የሚወጡ ጽሁፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚሁ በዳስትዩብ ላይ አስተማሪ የሆኑ ሾርት ሾርት ሙቪዎች አሉ አሁን ላይ ደግሞ እንግዲህ ቅድም ጠቅሸዋለሁ በብሔራዊ ቲያትር ሐሙስና እሑድ የኮከቡ ሰውና ባቢሎን በሳሉን እየሰራው ነው። ሌላም ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸውን ልጆች ደግሞ ፍት ቀና ያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበረ፣ ቁጭ አድርጎን ነበረ። ያን የተጻፉ ቆንጆ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛሉ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በሰኞ ምሽት መደበኛ ዝግጅታችን እንገናኛለን። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ያስተናገድኳችሁ ጽዮን ግርማ ነበርኩ። ሰላም በደና ደሩ። Beautiful girl. Beautiful, beautiful girl.